ዶክተር ዮሐንስ ክንፉ በካምብራ ዩኒቨርሲቲ የሉላዊ ጤናና ምጣኔ ሀብት ተመራማሪ፣ በአውስትሬልያ ኢትዮጵያውያን ተመራማሪዎች አውታረ መረብ ፕሬዚደንት። ዶክተር ከፍ ያለው አለነ በከርተን ዩኒቨርሲቲ የህብረተሰብ ጤናና ቴሌቶን የህፃናት ምርምር ኢንስቲትዩት ተመራማሪ፣ በአውስትሬልያ ኢትዮጵያውያን ተመራማሪዎች አውታረ መረብ ምክትል ፕሬዚደንት። በቅድሚያ ዶክተር ከፍ ያለ፣ በአውስትሬልያ ኢትዮጵያውያን ተመራማሪዎች አውታረ መረብ ወይም አብረን ለመስረት ዋና ኛ ምክንያቶቹ ምን ነበሩ? ምን አይነት ዓላማና ተልዕኮ ይዞ የተነሳ ነው? ካሳሁን በቅድሚያ ይህን እድል ስለሰጠህን በጣም እናመሰግናለሁ። በአውስትራሊያ የተመሰረተ የኢትዮጵያ ተመራማሪዎች ኔትወርክ ወይም ደግሞ በእንግሊዝኛው አውስትራሊያን ቤስት ኢትዮጵያን ሪሰርቸር ኔትወርክ በአጭሩ አብረን ብለን የምንጠራው የተመሰረተው በሁለት ሺህ ሀያ አንድ ፈረንጆች አቆጣጠር ነው ለመመስረትም የዋናው ምክንያቱ ኮሮና ቫይረስ ጋር ተያይዞ ነበር። ሁላችንም በዚያ ሰዓት እንደምናስታውሰው ኮሮና ቫይረስ ሁሉንም ቦታ ወይም የዓለም ክፍል ያጠቃበት በሀገራችን የሚገባበት ስለነበረ እንግዲህ አንዳንድ ወንድሞች እኛ ለሀገራችን ምን ማድረግ እንችላለን፣ ምን አስተዋጽኦ ልንሰራ እንችላለን በሙያችን ከሚል እሳቤ ተነስቶ እሱን መሰረተ አድርጎ የራሱ ራዕይ ተልኮና ዓላማ ይዞ የተነሳ ኔትወርክ ነው። ይህም ደግሞ የኢትዮጵያውያን በአውስትራሊያ የሚገኙ ተመራማሪዎች ስብስብ ነው። ራዕዩ ምንድን ነው? ሁሉም ኢትዮጵያውያን ደህንነታቸው በተለይም ደግሞ ጤንነታቸውን ለማሻሻል ሳይንሳዊ የሆነ አቀራረብን መጠቀም ሲሆን ሶስት ዋና ዋና ተልኮዎች አሉት። እነዚህም እንግዲህ ማስረጃን ማመንጨት ወይም ደግሞ ኤቪደንስ ጄኔሬት ማድረግ፣ የአቅም ግንባታ ወይም ካፓሲቲ ቢውልዲንግ የምንለው እና ኔትወርኪንግ ነው። እነዚህም ሶስቱን ተልኮዎች በመጠቀም የኢትዮጵያውያንን የጤናም የማንኛውንም አጠቃላይ ሁኔታ የሚያሻሽል ሳይንሳዊ የምርምር እና የውይይት መድረክ ማዕከል ሆኖ እንዲያገለግል ታስቦ የተቋቋመ ኔትወርክ ነው። ይህ ኔትወርክ ከተልኮ የተነሱ ሶስት ዋና ዋና ዓላማዎች አሉት። እነዚህም ከላይ ለመጥቀስ እንደሞከርኩት አንደኛው ሳይንሳዊ ምርምሮችን ማመንጨት፣ ማዘጋጀት እንዲሁም ማሰራጨት ሲሆን ሁለተኛው ዓላማው ደግሞ የአቅም ግንባታ እና የምርምር ስራዎችን በትብብር መስራት ነው። የአቅም ግንባታ ስንል እዚሁ አውስትራሊያ የምንገኘውም የራሳችን አቅም የምናዳብርበት የምናጎለበት፣ እንዲሁም ደግሞ እዚህ ያሉ ተመራማሪዎች ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎችን፣ ኢንስቲትዩሽኖችን፣ የሪሰርች ተቋማትን የአቅም ግንባታ እገዛ የሚያደርጉበትን መንገድ ማመቻቸት ነው። ሶስተኛው እና የመጨረሻው አላማው ምንድን ነው? የተለያዩ ሀሳቦችን በማምጣት በማንሳት የመወያያ ርዕሶች በማድረግ ሀሳቦችን ማንሸራሸር መቻል፣ ሳይንሳዊ የሆኑ ነገሮችን ማወያያ ሀሳቦችን በማምጣት እንዲወያዩበት፣ ተመራማሪዎችም ሀሳባቸውን እንዲያቀርቡበት የማድረግ ነውና እነዚህም መሰረት አድርጎ የተቋቋመ ኔትወርክ ነው። ካሳሁን፣ ኔትወርኩ ወይም አውታረ መረቡ ከተቋቋመ ከአንድ ዓመት በላይ ጊዜ አስቆጥረዋል። ባለፉት አስራ ሁለት ወራት ወይም እስካሁን ውይይታችን እስከምናካሄድበት እለት ድረስ ባሉት ጊዜያት ውስጥ ኔትወርኩ ምን ምን ተግባራትን አከናውኗል? በጣም ጥሩ። ካሳሁን፣ እንግዲህ ኔትወርኩ ከተመሰረተበት ጀምሮ መጀመሪያ እንደተመሰረተ በጁን 2021 ፈረንጆች አቆጣጠር የመጀመሪያውን አመታዊ ጉባኤ አካሄደ። እሱን የአመታዊ ጉባኤ ባካሄደበት ሰዓት የስራ አስፈጻሚ አባላትን መርጦ ስምንት አባላት ያሉትን መርጦ ወደ ስራ ገብቷል። እነዚህ የስራ አስፈጻሚ አባላትን በየወሩ እየተገናኙ ስራዎችን እየገመገሙ እቅዶችን እያወጡ ወደፊት የሚሰሩ ስራዎችን እየለዩ ሲሰሩ ቆይተዋል። እንግዲህ ከዚህ ጊዜ ጀምሮ እንደው የተወሰኑ የተሰሩ ስራዎችን ለመጥቀስ ያክል በዋናነት አንዱ ዋናው የሰራ ነው። ስራ ምንድን ነው? የራሳችን የሆነ የመተዳደሪያ ደንብ ወይም ደግሞ ኮንስቲቲዩሽን አርቅቀን ሁሉንም መሰረት አድርገን በአውስትራሊያ አብረን ህጋዊ ተቋም ሁኖ እንዲመዘገብ አድርገናል። ይህም በዋናነት የተለያዩ ስራዎችን ለመስራት ከሌሎች አካላትም ጋር ህጋዊ ሆኖ የውል ስምምነቶችን ለመዋዋል እንዲሁም ደግሞ በትብብር ለመስራት እንዲያገለግለን በአውስትራሊያ በሁሉም ስቴቶች ኦፕሬት እንዲያደረግ ወይም እንዲሰራ ለማድረግ ተመዝግቦ በአውስትራሊያ ነን ፕሮፊት ኢንኮርፖሬት ኦርጋናይዝ ሆኖ ተመዝግቦ አንዱ የሰራ ነው እሱ ነው። እሱንም እንግዲህ ስናደርግ የተለያዩ ዶክመንቶችን ለማዘጋጀት ሞክረናል። እንዳልኩት ከህገ መንግስቱ ወይም ደግሞ ከመተዳደሪያ ደንቡ በተጨማሪ እኛው ራሳችን የውስጥ ደንቦቻችን እንትን ለማድረግ መሰረት ሊሆኑ የሚችሉ ኮንፍሊክቶች ኢንተረስት እንዳይኖረን ሙያንና ሙያን ብቻ መሰረት አድርገን ስራዎችን እንድንሰራ፣ ሌሎች ጉዳዮችን ወደዚህ አፌክት እንዳያደርጉን ወይም ደግሞ እንቅፋት እንዳይሆኑን ቀድመን የሚያስፈልጉንን ዶክመንቶች በሙሉ አዘጋጅተን ነው ወደ ስራ የገባ ነው። እንግዲህ እነዚህ ዶክመንቶች መካከል አንዱ አመታዊ ስትራቴጂክ እቅድ ማዘጋጀት ነው። በሱም መሰረት የተለያዩ ስራዎችን ስንሰራ ቆይተናል። በተለይ በዋናነት ከተቋቋምንበት አላማ አንጻር ሳይንቲፊካዊ የሆኑ ኤቪደንሶችን ጄኔሬት ማድረግ ስለሆነ በዚህም አሁን ከሶስት በላይ የሆኑ የምርምር ጽሁፎችን በሳይንቲፊክ ጆርናል አሳትመን አሁን ደግሞ በሂደት ላይ ያሉ በርከት ያሉ የምርምር ጽሁፎች በሂደት ላይ ናቸው። እንግዲህ እነዚህ የሚወጡ የምርምር እንትኖች ሳይንቲፊክ ስለሆኑ ለሀገራችንን መሰረት ያደረጉም ስለሆኑ ለፖሊሲ ሜከሮች እንዲሁም ደግሞ ስራዎችን ለመስራት ለሚፈልጉ ሰዎች ትልቅ ግብዓት ይሆናሉ ብለን እንገምታለን። ከዚያ በተጨማሪ ደግሞ እኛን ማግኘት የሚፈልጉ ሰዎች በቀላሉ እንዲያገኙን እንዲሁም ደግሞ ስራዎቻችን በቀላሉ ለሁሉም ማህበረሰብ ተደራሽ እንዲሆኑ ለማድረግ የዌብሳይት ያብረን የራሱ ዌብሳይት ከፍተን www.abren.org.au የሚል ዌብሳይት አለ። እዛ ላይም ስራዎቻችን ከዚህ በፊት የነበሩትን ወደፊት ያሉትንም የምናስቀምጥ ይሆናል። የተቀመጡ የተወሰኑም አሉ። እነዚህ ስራዎች ስንሰራ ቆይተናል። ከዚያ በተጨማሪ ደግሞ አንዳንድ የካፓሲቲ ቢውልዲንግ ስራዎችን ኢትዮጵያ ላሉ ለተወስ በተለይ ከኢትዮጵያ ኢንስቲትዩት ኦፍ ፐብሊክ ሄልት ጋራ የኤምኦዩ በመፈራረም የካፓሲቲ ቢልዲንግ ስልጠናዎችን ለመስጠት በሂደትም ላይነት ከዚህ በፊትም ኮቪድ ሞዴሊንግን በተመለከተ የእኛ አባላት የሆኑ የሰጡት አለ። እነዚህን አይነት እንዲሁም ደግሞ በባለፈው ሴፕቴምበር ላይ በሴፕቴምበር ሀያ አምስት ሀያ ሀያ አንድ አመታዊ ኮንፈረንስ ነበረን። በዚህ አመታዊ ኮንፈረንስ የተለያዩ ሰዎችን በመጋበዝ ከሚኒስትር ወክልት ጨምሮ የእኛንም ሳይንሳዊ ጽሁፎቻችን አምስት ሳይንሳዊ ጽሁፎችን ጤና ሲስተም በተላላፊ ባልሆኑ በሽታዎች እና በኮቪድ የተመለከቱ ጽሁፎችን አቅርበናል። በዚህም የተለያዩ ሀሳቦችን አንስተን እንዲሁም ደግሞ የአብረንን ፕሮግረስ ገምግመን ወደፊት ልንሰራቸው ያሰብናቸውን እቅዶችንም አጽድቀን ያለበት ሁኔታ ነው ያለው፣ ካሳ። በአስራ ሁለት ወራት ውስጥ በርካታ የሆኑ ተግባራትን ወይም እንቅስቃሴዎችን እንዳከናወናችሁ ገልጠዋል ከዚህ ውስጥስ አንኳር የሚባሉ ስኬቶች ምንድን ናቸው አንድ እዚሁ አውስትራሊያ ውስጥ ባሉ ተመራማሪዎች ዘንድ በናሙናነት የሚጠቀስ በስኬቱ ሁለት ከሀገር ቤት ጋር ባለው ግንኙነት አገር ቤት ላለው የጤና ዘርፍ ላይ ያበረከታችሁት በስኬት የሚነቀስ አንኳር አስተዋጽኦ ምን ይሆናል መልካም አሁን በዋናነት እንደ ስኬት አንድ የምናየው ምንድን ነው፣ የእኛ እንግዲህ ብዙ አባላት ስለሆነ ያሉን ከዚያ ውስጥ የተለያየ ሙያ ያላቸው ስለሆነ፣ አንዱ በተለይ አውስትራሊያ ላሉ ለኛው ለኢትዮጵያውያን በተለያየ ጊዜ ስለ ኮሮና ቫይረስ እየቀረቡ ግንዛቤ ማስጨበጫ ትምህርቶችን ወይንም ደግሞ መረጃዎችን ያቀረቡበት ሁኔታ አለ። አንዱ እኛ ትልቁ ዝም ብለን የምናስበው እሱ ነው። ይህ በዋናነት በተለይ በኛው ኮንቴክስት በኛው ሀገር ሁኔታ ኮሮናን በተመለከተ ምን አይነት የመተላለፊያ መንገዶች እንዳሉት፣ በምን መልኩት መቆጣጠር እንደሚቻል፣ ያሉትን ተጽዕኖዎች ምን ማድረግ እንደሚቻል የእኛ አባላት በተለያየ ጊዜ ሲያቀርቡ ቆይተዋል። ከዚህም በተጨማሪ የምርምር ጽሁፎቻቸውን በተለይ ኤስቢኤስስን በዚህ በኩል በጣም እናመሰግነዋለን። የእኛን የምርምር ጽሁፎች ለማህበረሰቡ እንዲደርሱ በማድረግ በኩል ትልቅ አስተዋጽኦ አድርጎልናል። ስለዚህም ይሄ ሁለተኛው አንዱ ስኬት አሳትሞ ቁጭ ማድረግ ሳይሆን ለማህበረሰቡ በሚመጥን መልኩ አዘጋጅቶ ማቅረብ ነው። እንዲሁም ደግሞ ከኢትዮጵያን ኢንስቲትዩት ኦፍ ፐብሊክ ሄልዝ ጋር በመተባበር አንዳንድ ስራዎችን የተዳናቸው አሉ በዋናነት የካፓሲቲ ቢልዲንግ ስራዎች ነው። በእርግጥ ይሄ ኦንጎይንግ ነው፣ ገና እየተሰራ ያለ ከዚህ በፊት የተወሰነ የሰራ ነው። አሁንም እየሰራ ነው ያለው ሁኔታ ነው እና በዋናነት ከኮቪድ ጋር ተያይዞ የሰራናቸው ስራዎች ትልቅና ወሳኝ ናቸው ልንላቸው እንችላለን። ካሳ እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or